ጤና ይስጥልኝ። ይህ የሐሙስ ምሽት መስከረም 20 2014 ዓ ም የጋቢና ቤ መሰናዶ ነው። ዝግጅቶቻችንን በቴሌቪዥን እንዲሁም በሬዲዮ እየተከታተላችሁ ያላችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ቀጣዮቹን 30 ደቂቃዎች ከኛ ጋር ለማሳለፍ ምርጫችሁ ስላደረጋችሁ እያመሰገንን ዘገባዎቻችንን እናስተዋውቃችሁ። እጭቁን ከግለሰብ ላይ እንደዚህ ያለ ግፍና በደል የሚያደርስን ባላንጋራ ባላንጋራ የዓለም መንግስታትም መመልከት አለበት ውሳኔውም መስጠት አለበት። የሰማችኋቸው ምንም አይነት ጦርነት በማይካሄድበት ሁኔታ በደብረ ታቦር ከተማ የህወሀ ታጣቂዎች በተኮሱት መድፍ ሙሉ ቤተሰባቸው እንዳለቀባቸው የሚናገሩ ቤተሰብ አባል ናቸው በምሽቱ ይደመጣል። በሌላ በኩል በሌሎች ወጣት ተኮር ዘገባዎች ከኤርትራ የተለያዩ የፈረስ ዝርያዎችን በማዳቀል ስራ ላይ የተሰማራች ወጣትም እናስተዋውቃችኋለን። አየር ንብረትንም በተመለከተ ዘገባ ይኖረናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። የተባበሩት መንግስታት የረድኤት ጉዳዮች ኃላፊ ማርቲን ግሪቭዝ ለሶስት ወራት የሰብአዊ ድጋፍ ወደ ትግራይ ክልል የማጓጓዝ ሂደቱ ላይ ገደብ በመደረጉ የረሃብ ስጋት ማየሉን አስታውቀዋል። ወደ ክልሉ እየገባ ያለው ድጋፍ ከሚያስፈልገው አስር በመቶ ብቻ እንደሆነም ጠቅሰዋል። ግሬቭስ እርዳታ የጫኑ መኪኖች ወደ ክልሉ እንዲንቀሳቀሱ መደረግ እንዳለበት ለሮይተርስ የገለጹ ሲሆን እየደረሰ ያለው ችግር ሰው ሰራሽ መሆኑንና በመንግስት እርምጃ ሊቀረፍ እንደሚችልም ተናግረዋል። ከአስር ወራት በፊት በኢትዮጵያ የፌዴራል መንግስት ወታደሮችና በትግራይ ሕዝብ ነጻ አውጪ ግንባር መካከል በተቀሰቀሰው ጦርነት በሺዎች የሚቆጠሩ ሕይወታቸው ሲያልፍ ከሁለት ሚሊዮን በላይ ሰዎች ደግሞ መኖሪያቸውን ለቀው ለመሰደድ ተዳርገዋል። ማርቲን ግሬቭስ አራት መቶ ሺ ያክል ሰዎች ረሃብን በመሰለው ሁኔታ በጠና ቋፍ ላይ እንደሚገኙ አውስተው እኒህ ሰዎች በቂ እርዳታ ካላገኙ ለረሃብ እንደሚዳረጉ ያላቸውን ስጋት የመስሪያ ቤታቸውን ግምገማ በማጣቀስ አጋርተዋል። በተባበሩት መንግስታት ድርጅት የኢትዮጵያ ተልዕኮ የሰብአዊ ድጋፍ ወደ ትግራይ ክልል እንዳይገባ ክልክላለ የሚለውን ውንጀላ መሰረተ ቢስ ሲል የጠራው ሲሆን የረድኤት ድርጅቶች የጭነት መኪና እጥረት የገጠማቸው ወደ ትግራይ ክልል እርዳታ ለማድረስ ካመሩት መኪኖች መካከል ሁሉም ማለት በሚቻልበት ደረጃ ስላልተመለሱ እንደሆነ አክሏል። የእርዳታ ቁሳቁስ ይዘው ወደ ክልሉ ያመሩ ሾፌሮች በትንሹ ሁለት ጊዜ ተኩስ እንደተከፈተባቸው፣ የተወሰኑ ከትግራይ ክልል የመጡ ሾፌሮች በጎረቤት አፋር ክልል ታስረው እንደነበረና የኋላ የኋላ እንደተለቀቁ የተባበሩት መንግስታት ድርጅት የቅርብ ጊዜ ሪፖርት ያሳያል። የባይደን አስተዳደር ወደ ሄቲ የተመለሱ ስደተኞችን ለመርዳት 55 ሚሊዮን ዶላር መስጠቱን አምነዋል። ሆኖም ሄቲ ስደተኞችን መልሳ እንድትወስድ ክፍያ ፈጽመዋል የሚሉ ሪፖርቶችን አስተባብለዋል። ከቪኦኤ ጋር ቆይታ ያደረጉት የዋይት ሐውስ ቃል አቀባይ ጄን ሳኪ መንግስታቸው የተለያዩ ሰብአዊ ድጋፎችን ሲያደርግ እንደቆየ ጠቅሰው የአሁኑ ገንዘብ የተባበሩት መንግስታት ድርጅት አራት ሺህ ስደተኞችን ለማገዝ ለዘረገው ስርዓት ድጋፍ የሚውል መሆኑን አብራርተዋል። ይህ ድጋፍ ለምግብ፣ ጤና ስነ ልቦና ምክርና የንጽህና ቁሳቁሶችን ለማሟላት እንደሚውልም ተገልጸዋል። በኢኳዶር ጎያኩል የጠረፍ ከተማ በሚገኝ እስር ቤት ውስጥ በእስረኞች መካከል በተፈጠረ የቡድን ጠብ የተገደሉት ቁጥር ከመቶ መብለጡን ባለሥልጣናት ተናግረዋል። ከነዚህ መካከል ቢያንስ አምስቱ ጭንቅላታቸው እንደተቀላም ተነግረዋል። የሀገሪቱ ባለሥልጣናት ባለስልጣናት በማህበራዊ አውታሮች ላይ ቢያንስ መቶ ሰዎች መገደላቸውንና አምሳ መቁሰላቸውን አረጋግጠዋል። መከላከያ የተገጠመላቸው መኪኖች፣ ወታደሮችና አምቡላንሶች እንዲሁም የእስረኞች ቤተሰቦች በእስር ቤቱ ቅጽር ዙሪያ በመሰብሰብ ቤተሰቦቻቸውን የተመለከተ ዜና ሲጠባበቁ ታይተዋል። ፋቢያን ቡስቶስ የተባሉት የፖሊስ አዛዥ ከአምስት ሰዓታት በኋላ እስር ቤቱን በቁጥጥር ስር እንደዋሉት ተናግረዋል። የጦር መሳሪያዎች እንደተያዙም ገልጸዋል። ግጭቱ ጠመንጃ፣ ስለትና ፈንጂ የታከለበት ነበር። የግጭቱ መንስኤ ደግሞ ሎስ ሎቦስ እና ሎስ ቼኖሬስ በተባሉ ቡድኖች መካከል የተቀሰቀሰ አለመግባባት እንደሆነ ባለሥልጣናቱ አክለዋል። ማላዊ በዱር እንስሳት ህገ ወጥ ዝውውር ጥፋተኛ ነው ያለችውን ቻይናዊ በ32 ዓመት እስራት መቅጣቷ ተሰምተዋል። ሊን ዩንሃ በሶስት የዱር እንስሳት ዝውውር ወንጀሎች ጥፋተኛ ነው ተብሏል። የአውራሪስ ቀንድ ይዞ መገኘትና ማዘዋወር፣ እንዲሁም ሕገወጥ የገንዘብ ዝውውር እያንዳንዳቸው በ14 ዓመት የተቀጣባቸው ጥፋቶቹ እንደሆኑ ተገልጿል። ቅጣቱን ከጨረሰ በኋላ ወደ ሀገሩ እንደሚባረርም ተሰምተዋል። ሊን ዩንሃ አፍሪካ ውስጥ ትልቁ ህገወጥ የዱር እንስሳት አዘዋዋሪ እንደሆነ ሲጠቀስ ሰንብተዋል። ከሶስት ወራት አሰሳ በኋላ ነበረ በቁጥጥር ስር የዋለው። ይግባኝ እንደሚጠይቅም ይጠበቃል። አንድ የቴክኖሎጂ ነክ ዜና እናክል። ዩትዩብ የተባለው የምስል ማጋሪያ አውታር ክትባት አደገኛ ወይንም ውጤት አልባ እንደሆነ የሚናገሩ ቪዲዮዎችን እንደሚያግድ አስታውቋል። ለፈንጣጣና መሰል በሽታዎች በሚሰጡ ክትባቶች ላይ ጥያቄ በሚያስነሱትም ላይ ተመሳሳይ እርምጃ እንደሚወስድ አክሏል። ዩትዩብ ከክትባት ጋር በተገናኘ እየወሰደ ያለው እርምጃ መጠኑ ያለፈ እንደሆነ የሚያነሳ እሰጥ አገባ ተፈጥሯል። ማክሰኞ ዕለት ድርጅቱ ከዚህ ጋር በተገናኘ የራሽያ ቱደይ የጀርመንኛ አውታር ቻናልን ዘግቷል። ከዜናዎቹ ጋር ሀብታሙ ስዩም ነበረ። ለዜናዎቹ እናመሰግናለን። የጋቢና ቪ የሐሙስ ምሽት መስከረም 20 2014 ዓ ም መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመነኝ። ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። በደብረ ታቦር ከተማ በበቅ ንግድ ስራ ራሳቸውና ቤተሰቦቻቸውን ሲያስተዳድሩ መቆየታቸውን የሚናገሩት አቶ ድረስ ነጋ እርሳቸው በሚኖሩበት በደብረ ታቦር ከተማ ምንም አይነት ጦርነት በማይካሄድበት ሁኔታ ውስጥ የህወሀት ታጣቂዎች በተኮሶች መድፍ ሙሉ ቤተሰባቸው እንዳለቀባቸው ይናገራሉ። ዘጋቢያችን አስቴር ምስጋናው ወደ ደብረ ታቦር ከተማ ተጉዛ አቶ ድረስ ነጋን አነጋግራቸዋለች። ቀጥሎ ይቀርባል። የ ስልሳ ሶስት ዓመቱ አቶ ድረስ ነጋ ስድስት ቤተሰቦቻቸውን ካጦ ወዲህ ጠዋት ጠዋት ቤተ ክርስቲያን ሄደው ለአምላካቸው ምስጋና በማቅረብ ፋንታ መቃብር ስፍራ ሄደው ማንጎራጎሩን መርጠዋል። በደብረ ታቦር ከተማ የሚኖሩት አቶ ድረስ ነጋ ባለፈው ነሐሴ 12 ቀን 2013 ዓ ም ረፋዱ ላይ ነበር፣ አምስት ከባድ መሳሪያዎች ውስጥ አንዱ በእርሳቸው ቤት ያረፈው። በዚህም ባለቤታቸውን አራት ልጆቻቸውንና አንድ የልጅ ልጃቸውን በሞት አጥተዋል። በጣወጥቶ የኔ ድል ያሮ አምስት ጊዜ እኮ ነው የጣሉ። አራት ጊዜ ከተጣለው አምስተኛው የኔ ነው። መጀመሪያ ኮጅ የገባው እኔ ነኝ። ሰባት ሁሉ አርግፍ ብሎ ያገኘዋቸው እኔ ነኝ። ግቢ የገባው እኔ ነኝ። የሰባት ሰው ደም አናት አናት አናት አናታቸውን ፍርክስክስክስክስክስክስ አረጋቸው። የለበሱ ልስም ሰውነታቸው አልተገኘም። ውጭ ባለቤት የተለያለ ናት ውዲ አለ ይጭ ሰርካለም ድረስ

ጉዳታቸው በአለም አቀፍ የሰብአዊ መብት ድርጅቶች ግን ትኩረት አለማግኘቱ እንዳሳዘናቸው ተናግረዋል። ጭቁን ግለሰብ ላይ እንደዚህ ያለ ግፍና በደር የሚያደርስን ባላንጋራ ባላንጋራ የዓለም መንግስታትም መመልከት አለበት፣ ውሳኔውም መስጠት አለበት በእውነቱ ከሆነ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ የህወሀት ታጣቂዎች ነሐሴ 12 ቀን 2013 ዓ ም ከደብረ ታቦር ከተማ አቅራቢያ ሆነው በተኮሱት አምስት ከባድ መሳሪያ ንጹሐን ዜጎችን መግደላቸውን እንዲሁም ተቋማትን ማውደማቸውን በወቅቱ መግለጻቸውን መዘገባችን ይታወሳል። በሌላ በኩል የህወሀት ኃይሎች በአፋርና አማራ ክልሎች በሰላማውያን ዜጎች ላይ ጉዳት እያደረሱ ነው የሚባለው የሰራዊቱን ስም ለማጥፋትና የሰራዊቱ ባህሪና ተግባር የማይገልጽ ነው በማለት አጣጥለውታል። ዶክተር ደብረጽዮን ሰራዊቱ በህዝብ ላይ የደረሰ ግፍ ፍትህ እንዲያገኝ የሚታገል እንጂ ህዝብ ላይ በደል አይፈጽምም ብለዋል። መበገሲ ውን ወፀዓይ በደል ግፍዒ ዓመፂ መነሻው ጭቆና ነው፣ በደል ነው፣ ግፍ ነው፣ አመጻ ነው፣ የሰው ያልሆነ አረመናዊ ተግባር ነው። ይህንን የሚመክት አላማና መርህ ነው። ዝም ብሎ ወታደር አይደለም። ይህን በሌሎች ላይ ሊፈጽም ይችላል ተብሎ ሊታሰብ አይችልም። ይህንን ነው እየመከተ ያለው፣ ደፋሪዎችን፣ አውዳሚዎችን ሰው የሚገድሉትን ነው በገቡበት ገብቶ እየጠረጋቸው እየደመሰሳቸው ያለው ለዚህ ሁሉ መፍትሔ እያመጣ ነው እንጂ ሌላ ተልእኮ የለውም። አያይዘውም ደርሷል የተባለው ጉዳት በገለልተኛ አካል እንዲጣራ ፈቃደኞች መሆናቸውን ገልጸዋል። በሌላ በኩል ህወሓትን በከፍተኛ የሰብአዊ መብት ጥሰት የሚወነጅለው የኢትዮጵያ መንግስት ባለፉት ሁለት ወራት ብቻ እንኳን ሆን ብሎ በርካታ ንጹሐን ዜጎችን መግደሉን ይናገራል። በዚህ መሰረት በአፋር ክልል ጋሊኮማ 240 ንጹሐን ዜጎችን፣ በአማራ ክልል በቆቦ ከተማ ከ600 በላይ ንጹሐን ዜጎችን፣ በሰሜን ወሎ አጋምሳ መንደር 300 ንጹሐን ዜጎችን፣ በዳባት ወረዳ ጭና ቀበሌ 200 ንጹሐን ዜጎችን፣ በደቡብ ጎንደር ንፋስ መውጫ ከተማ ከ500 በላይ ንጹሐን ዜጎችን እንዲሁም በደብረ ታቦር እና በሌሎች አካባቢዎች በሲቪሎች ላይ የከባድ መሳሪያ ድብደባ በማካሄድ በርካታ የአንድ ቤ ቤተሰብ አባላት መግደሉን በመግለጽ የኢትዮጵያ መንግስት ህወሀትን ይወነጅላል ስለ ግድያዎቹ መረጃዎች እንደደረሱት የገለጸው የኢትዮጵያ ሰብአዊ መብት ኮሚሽንም ምርመራ እንደሚያካሂድ አስታውቋል ሰሞኑን ወደ ደቡብ ጎንደር ዞን በተጓዝኩባቸው ያነጋገርኳቸው የጥቃት ሰለባ ቤተሰቦች ግድያዎቹ በህወሀት የተፈጸሙ መሆናቸውን ተናግረዋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ጋቢና ቪኦኤ ይቀጥላል። ተከታዩ ዘገባችን ደግሞ ወደ ኤርትራ አስመራ ይወስደናል። ከመጀመሪያዋ ኤርትራዊት ወጣት ሴት የዘመናዊ ፈረስ የማዳቀል ባለሙያና አርቲስት ሰላማዊት አፈወርቂ ጋር ያስተዋውቀናል። ሰላማዊት የእንስሳት ሳይንስ ወይም ቬተርነሪ ተመራቂ ስትሆን በኤርትራ ብቸኛዋ የዘመናዊ ፈረስ ማዳቀል ባለሙያም ሴት ናት። ዘርፉ በሴቶች ብዙም ያልተደፈረ ከመሆኑ ባለፈ ቴክኖሎጂው በኤርትራ የመጀመሪያ በመሆኑ በዚህ ሙያ መስራቷ እንደማያስደስታትና እንደማይከብዳት ለአሜሪካ ድምጽ ተናግራለች። ሰላማዊት ከዚህ ሙያ በተጨማሪም በፋሽን ዲዛይን፣ በግጥምና በፈረስ ግልቢያም አቅምና ተሰጦ እንዳላት ትናገራለች። ያነጋገራት በአስመራ የሚገኘው ዘጋቢያችን ብርሃነ በርሄ ነው። ቀጥሎ ይቀርባል። ሰላማዊት አፈወርቂ በአሰብ ከተማ የተወለደች ኤርትራዊት ናት። የአንደኛ ደረጃ ትምህርቷን እዛው በአሰብ ከተማረች በኋላ ወደ አስመራ በመምጣት እስከ ሁለተኛ ደረጃ ያለውን ትምህርቷን ካጠናቀቀች በኋላ በሁለት ሺ አራት ከሀመልማሎ ኮሌጅ በስነ እንስሳ በዲግሪ ተመርቃ በአስመራ ከተማ በሚገኘው የአሳማና ጥንቸል ማራቢያ ማዕከል ውስጥ በሙያዋ ለአምስት አመት ከሰራች በኋላ በሁለት ሺ ዘጠኝ ዘመናዊ የፈረስ ማዳቀል ስልጠና በመውሰድ የመጀመሪያዋ ሴት የዘመናዊ ፈረስ የማዳቀል ባለሙያ ለመሆን ችላለች። በአሁኑ ሰዓት በአስመራ ከተማ ልዩ ስሙ ቪላጆ በተባለው ቦታ በሚገኘው የዘመናዊ የፈረስ ማዳቀያ ማዕከል ስራ አስኪያጅም በመሆን ድርብ ስራ እየሰራች ትገኛለች። በዚህ የሙያ ዘርፍ በኤርትራ የመጀመሪያዋ ሴት በመሆኗ እንደሚያስደስታት የተናገረችው ወጣት ሰላማዊት ከኩባውያን ባለሙያዎች ባገኘችው ስልጠና የራሷ ጥረትና ፍላጎት ተጨምሮበት ለዚህ ደረጃ እንደበቃችም ለቪኦኤ ተናግራለች እዚ ዓውዲ እዚ ክሪኦ ከለኹ ንዓይ ከም ተወሳኺ ብምዃኑ ሃንደበትዩ ኣቲኻዮ ክትብሉ ኣይትኽእልኒ ኢኻ እቲ ስራሕ ዝነበርካዮ ሱ ይመርሓካ እዩ ይህ የሙያ ዘርፍ ለኔ ተጨማሪ ሞያ በመሆኑ በአንዴ የገባሁበት አይደለም። የነበርኩበት የስራ ዘርፍ ነው። ወደዚህ የፈረስ ማዳቀል ሞያ እንድገባ የገፋፋኝ የመጀመሪያዋ ሴት ዘመናዊ የፈረስ ማዳቀል ባለሙያ በመሆን ያስደስተኛል። የዚህ ማዕከል ዓላማም በኤርትራ የደከመውን የፈረስ ዝርያና የቁጥር ማነስ በአይነትና ብዛት ለማሳደግ በመሆኑ በውስጤ ትልቅ ቦታ ሰጥቼ ትምህርትና ስልጠናውን በትኩረት ተከታተየ እንድወስደውና እንድጨርሰውም ገፋፍቶኛል ማለት እችላለሁ ብላለች። በዘመናዊ መንገድ ፈረስ የማዳቀል ስራ በኤርትራ የመጀመሪያ በመሆኑና በሴቶቹም ብዙ ያልተደፈረ ቢሆንም እንዳልከበዳት ነው ወጣት ሰላማዊት የምትናገረው። ከም ጓል አንስቴቲ ኮይነ ክሰርሐሉ ከለኩ ድማ ይኸብድ መስል ንኻልኦት ክርእዎ ከሎ ግን ኣብቲ ቦታት ኮይንካ በቲ ናይቲ ስራሕ ቋንቋ ጌርካ ክትሰርሕ ከለኻ ግን ኣዝዩ ዋህ ይብለኒ ናይ ዋሓቅካ በውጭ ለሚመለከተው ስራው ለሴቶች የሚከብድ ሊመስል ይችላል። ለኔ ግን ስራው በሚጠይቀው ቋንቋ ጠልቄ ስለምሰራበት ደስ እያለኝ ነው የምሰራው። በትጋትም እንድሰራው ሞራል ሰጥቶኛል። የወሰድኩት ሥልጠና አጭርና የተገደበ ቢሆንም በስራው ላይ እስካለው በመጠየቅና ጽሑፎችን በማንበብ አቅሜን ማሳደግም ችያለው ብላለች። ከዚህ የዘመናዊ የፈረስ ማዳቀል ስራ ጎን ለጎን የፈረስ ግልቢያ እንደተማረችና ጥሩ የመጋለብ ችሎታ እንዳላትም ወጣት ሰላማዊት ነግራናለች። አብዚ ተመዲበ ካብ ዝሰራሕ ኩሉ ጀሚረ ፈረስ ክውጥሖም ክኢል ኣለኹ ሓጻር ትሬኒንግ ዝገበርኩ ዋሲ ተበዝሒ ሰለስተ ሰሙን እያ ትኸውን ብጣዕሚ ድፍረት እየ ድል እዚህ ማእከል ውስጥ ተመድቤ መስራት ከጀመርኩበት ጊዜ አንስቶ የፈረሶቹም ባህሪ ማወቅ በመቻሌ ግልቢያ መማር በወሰንኩበት ወቅት በጀመርኩ በሶስት ሳምንት በማይቦላ ጊዜ መጋለብ ች ያለው ድፍረት ይጠይቃል። እላያቸው ላይ ቁጭ ብለህ በቋንቋቸው እያናገርካቸው መጋለብ ስትጀምር ደግሞ ደስ ነው የሚለው ሩጋላቢ ፈረሱም መሆንች ያለው ብላለች። ከዚህ ሙያ በተጨማሪ የስነ ጥበብ ተሰጦና አቅም እንዳላት የምትናገረው ሰላማዊት ከህፃንነቷ በውስጧ ያደገ የስዕል ተሰጦና ችሎታዋን እያሳደገች ብትመጣም የፋሽን ዲዛይን በይበልጥ እየሳባት በመምጣቱ በ2006 የፋሽን ዲዛይን ስልጠና በመውሰድ ሙያዋን እንዳሳደገችውና በተማረችበት ትምህርት ቤትም የፋሽን ዲዛይን መምህር በመሆን በትርፍ ጊዜዋ እየሰራች እንደሆነ አስረድታናለች። ወጣት ሰላማዊት ለጓደኞቿና ለወዳጅ ዘመዶቿም የተለያዩ ባህላዊና ዘመናዊ ልብሶችን እንደሰራችላቸውም ትናገራለች። አብቲ ባህላዊ ብጣዕሚ ዘንኦ ኣብ ናይ ትግርኛን ኣብ ናይ ካልኦት ብሄራትን ከማን ቀረባ ሰባት ዝብሎም ማለት እዩ ኣብ ብዝሓተቱን እዋን ብክዕ ከምታ ዝደልይዋ ገይረ ካቅርበሎም ክኢል ኣለኹ ባህላዊ ልብሶችን በጣም ነው የማደንቀው። የተለያዩ የትግርኛና የሌሎች ብሔሮች ልብሶችን በቅርብ ለማውቃቸው ወዳጆች ዘመዶችና ጓደኞቼም እንደየፍላጎታቸው ባህላዊ ልብሶችን ሰርቼላችኋለሁ። ዘመናዊ ልብሶችን ስታዘጋጅ የሰዎች የአካላት ቅርጽና እድሜ በጣም ነው የሚገድብህ። ምን አይነት ልብስ መልበስ እንዳለባቸው ማሰብን ይጠይቃል። ብዙውን ጊዜ ሰዎች ያለ እውቀት ፋሽን በመሆኑ ብቻ ያገኙትን ነው የሚለብሱት። መሆን ያለበት ግን ከቁመናቸውና ከእድሜያቸው ጋር የሚስማሙ ልብሶችን እንዲለብሱ ምክር በመስጠት ፈቃደኛ ለሆኑ ሰዎች የተለያዩ ዘመናዊ ልብሶችን እሰራላችኋለሁ። ግን በዚህ ብዙ አልሄድኩበትም። ብላለች። የግጥም ተሰጦ እንዳላት የገለጸችው ወጣት ሰላማዊት በሁለት ሺህ አንድ የኮሌጅ ተማሪ በነበረችበት ወቅት በግጥም ውድድር ተሳትፋ ሁለተኛ በመሆን ሽልማት በማግኘቷ ተጨማሪ ግጥሞችን እንድትጽፍ ሞራል እንደሰጣትና እስካሁን ከመቶ አምሳ በላይ ግጥሞችን እንደጻፈችም ነግራናለች። የኪነ ጥበብ ስራዋን ከዋናው ስራዋ ጎን ለጎን በትርፍ ጊዜዋ እንደምትሰራው የተናገረችው የዘመናዊ የፈረስ ማዳቀል ባለሙያዋ ወጣት ሰላማዊት አፈወርቂ ተቀጣይ ከሌሎች እሷን መሰል ወጣቶች ጋር በመተባበር የሥነ ጥበብ ሥራዎቿን ለሕዝብ ለማቅረብ አቅዳ እየሠራች እንደሆነም ተናግራለች። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የምትተላለፍላቸው የጋቢና ቪኦኤ መሰናዶ ነው። እንዲሁም በምስል ደግሞ በሬዲዮ ቴሌቪዥንም መጥተናል ኢትዮ ሳት ላይ እንዲሁም በቪኦኤ አማሪክ ፌስቡክ ገጽ ላይና ዩትዩብ ገጾች ላይ ታገኙናላችሁ። ዝግጅቶቻችንን ትከታተሉ ዘንድ እንጋብዛለን። ወደ ተከታዩ ዘገባ እንሻገር። የአየር ንብረት ለውጥ የዓለማችንን ባህር ዳርቻዎች በእጅጉ እየቀየራቸው ነው። ሞቃት ውሃን መቋቋም ያልቻሉ እንስሳትና እጽዋትም ቀዝቃዛ ወደሆኑ አካባቢዎች እየተሰደዱ ይገኛሉ ይላል። ተከታዩ ዘገባችን የአሜሪካ ድምጽ ዘጋቢያችን ቬሮኒካ ባልደራስ ግሊሲያን ተፈጥሮ እራሷን ለማከም እያደረገች ያለችውን ትግል ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች። ይሄ በቨርጂኒያ ግዛት የሚገኝ ጎድዊን የተሰኘ ደሴት ነው። እንደሚታየው የባህር ዳርቻው ቀስ በቀስ እየተሸረሸረ ሲሆን በዚህ በኩል ደግሞ በአንድ ወቅት ደን የነበረ ስፍራ በጨዋማ ረግረግ እየተተካ ነው። የሳይንስ ባለሙያ የሆኑት ታይለር መሰርሽሚት እንደሚያስረዱት በባህር ወለል መጨመርና የአውሎ ነፋስ ሞገዶች ምክንያት ዛፎች እርጥበት በበዛበትና ጨዋማ በሆነው መሬት ላይ ማደግ አልቻሉም። በሰው ልጆች ምክንያት እየጨመረ በመጣው የአየር ንብረት ለውጥ ምክንያትም ውሃው እየሞቀና መጠኑ እየጨመረ ሄዷል። መሰር ሽሚት እንደሚሉት በአንድ ወቅት ዛፎች የነበሩበት ስፍራ ኦና ሆኗል፣ ለአየር ንብረት ለውጥ መባባስም አስተዋጽኦ እያደረገ ነው። ደኖች ካርቦን አምቀው መያዝ ይችላሉ። ቀስ በቀስ እየጠፉ ሲሄዱ ግን ካርቦን ተመልሶ ወደ ከባቢ አየር ይቀላቅላል። ያ ደግሞ በአየር ንብረት ለውጥ ምክንያት ለሚመጣ የዓለም ሙቀት መጨመር ይዳርጋል። በባህሩ ዳርቻ ላይ የሚገኙት ረግረጎች የባህሩ ዳርቻ ንጹህ እንዲሆኑ ከማገዛቸው በተጨማሪ አውሎ ነፋስ ከሚያስከትለው ጥፋትም ይከላከላሉ። ሆኖም እነሱም እየጠፉ ነው። እራሳቸውን ለማዳን መሬት ለመሬት የመሄድ አቅም ቢኖራቸውም በባህሩ ዳርቻ ላይ የሚሰሩ ልማቶች መሄጃ እንዳይኖራቸው እያደረጋቸው መሆኑን በአየር ንብረት ዙሪያ ለሚሰበሰበው የመንግስታት ጉባኤ በኤዲተርነት የሚያገለግሉት ማይክል ኦፕንሃይመር ይገልጻሉ። ባንግላዴሽ፣ የህንድ የተወሰነ ክፍል፣ የታይላንድ አብዛኛው ክፍል ማይናማር እና ቬትናም እነዚህ ሁሉ ረጃጅም ረግራጋማ ቦታዎች አሏቸው። በሞቃታማ ቦታዎች ደግሞ ቁጥቋጦዎች በብዛት ያድጋሉ። የዚህን ተፈጥሮዊ ስርዓት መሰረት ነው እየሸረሸርን የምንገኘው። ሳይንቲስት ዲቦራ ስታይንበርግ በአየር ንብረት ምክንያት አካባቢያቸውን ጥለው እየተሰደዱ ያሉ ሌሎች ህይወት ያላቸውን አካላት በመረብ ጉትታ በማውጣት ናሙናዎች ትሰበስባለች። እነዚህ ኮፐፖድስ ተብለው የሚጠሩ የሩዝ መጠን ያላቸው የባህር ውስጥ ዝርያዎች ሲሆኑ ለአመጋገብ ስርዓቱ ቁልፍ ሚና አላቸው። እነዚህ ዝርያዎች ባዮሎጂካል ፓምፕ ተብሎ በሚጠራ ስርዓት ለዓለም ሙቀት መጨመር ከፍተኛ አስተዋጽኦ የሚያደርገውን ካርበን ዳይኦክሳይድ ወደ ጥልቁ የባህር ክፍል እንዲሰምጥ ያደርጋሉ። ይሄ የባዮሎጂካል ፓምፕ ከሌለ በአየር ውስጥ የሚኖረው የካርበን ዳይኦክሳይድ መጠን አሁን ካለበት 50 በመቶ ይጨምራል። ካርበን ዳይኦክሳይድ በጨመረ ቁጥር ደግሞ የዓለም ሙቀት እንዲጨምሩ የሚያደርጉ የግሪን ሃውስ ጋዞች ይኖራሉ። ሙቀቱ ግን እነዚህ የባህር ተንሳፋፊ ነፍሳት የሚንቀሳቀሱበትን አካባቢ እየቀየረው ይገኛል። እነዚህ በዓይን የማይታዩ በሞቃትና ከፊል ሞቃት ቦታ የሚገኙ ሕዋሳት ከምድር ወገብ ለመራቅ እየሞከሩ ነው። በቀዝቃዛ ስፍራዎች የሚገኙ ዝርያዎች ደግሞ መጠናቸው እጅግ እያነሰ ነው። በሞቃት ስፍራ የሚገኙት ነፍሳት ትናንሽ በመሆናቸው ካርበኑን ወደ ታች ለማጓጓዝ ያን ያህል ብቃት የላቸውም። በዓለም ዙሪያ ያሉ ሳይንቲስቶች የአየር ንብረት ለውጥ እያስከተላቸው ያሉትን እነዚህን አሉታዊ ለውጦች እየተከታተሉ ነው። ጎን ለጎንም ተፈጥሮ ራሱን በራሱ ማከም እንዲችል ለማድረግ ይሰራሉ። መሰረታዊ የሆኑ መኖሪያዎች እንዲመለሱ ለማድረግም ሳይንቲስቶቹ በባህር ውስጥ ከሚበቅሉ ሳሮች ዘሮችን ይሰበስባሉ። ለምሳሌ ኢልግራስ የተሰኘ የባህር ውስጥ ሳር ካርበንን የመምጠት አቅም አለው። በአንድ ወቅት በቼስፒክ ባህር ውስጥ በብዛት ይገኝ የነበረው የሳር ዝርያ ግን በከፍተኛ ሙቀት ምክንያት እየጠፋ ይገኛል። የባዮሎጂ ተመራማሪው ክሪስቶፈር ፓትሪክ እና ቡድኑ ለዚህ ምላሹን ለማግኘት እየጣሩ ነው። ኢልግራስ የተሰኘው ሳር ብቻ ሳይሆን ሌላ አይነት ዝርያም እየተከልን ነው። ይህኛው ዘር በቼስፒክ ባህር ውስጥ የሚበቅል ዊድግራስ የተሰኘ የሳር ዝርያ ሲሆን ከፍተኛ ሙቀትን መቋቋም ይችላል። የዚህ ስራ ዋና ዓላማው ሁለቱ ዝርያዎች ተጋግዘው መዳን እንዲችሉ እንዲችሉና ሌሎች ዝርያዎች እንዲተርፉ በመከላከል እንዲያግዙ መሆኑን ፓትሪክ ያስረዳል። ጁቬናይል የተሰኘ የአሳ ዝርያና ክራብ በብዛት ይራባሉ። እድገታቸውን ፈጣን ነው። እነዚህ ሳሮች ደግሞ የበለጠ እንዲራቡ ይመቻቸዋል። ስለዚህ ለአሳ አጥማጆችም ትልቅ እርዳታ እያደረጉ ነው። እንደ አውሮፓውያን አቆጣጠር በ2021 የመኸር ወቅት ዊንድ ግራስ የተሰኘው የሳር ዝርያ በቨርጂኒያ የባህር ዳርቻ አቅራቢያ ለመጀመሪያ ጊዜ በስፋት ይተከላል። ፕሮጀክቱ ከተሳካ በዓለም ዙሪያ ለሚገኙ የተጎዱ የባህር ዳርቻዎች የማገገሚያ ምሳሌ ይሆናል። ደጋቢዎቻችንን እናመሰግናለን። ተከታዩ ጥንቅር ደግሞ ወደ አምቦ ይወስደናል። በአምቦ ዩኒቨርሲቲ ከፍተኛ ውጤት በማስመዝገብ የዋንጫና የወርቅ ተሸላሚ የሆነ ወጣት ተማሪ ዳኜ በክሲሳ ነው የሚያስተዋውቀን ናኮር መልካ። ናኮር የወርቅ ተሸላሚውና ሌሎች ተመራቂዎችን አነጋግሮ ተከታዩን ልኳል። ስሜ ዳኜ በክሲሳ ቦምሳ ይባላለሁ። የአምቦ ዩኒቨርሲቲ ቢዝነስ እና ኢኮኖሚክስ የኢኮኖሚክስ ትምህርት ክፍል ተማሪ ነኝ። እና የዘንድሮ የ2021 ወይስ የ2013 ወርቅ ተሸላሚ ነኝ። አንድ እስከ ስምንት ገጠር ውስጥ ነው ተማርኩት። ፋሲሊቲ ያልተሞላበት ትምህርት ቤት ውስጥ ነው ተማርኩት እና ይሄን ቻሌንጅም አልፌ ወደ ሁለተኛ ደረጃ ትምህርት አለፍኩት። ጉደር ላይ ነው ተማርኩት። መሰናዶ ትምህርት ቤት ም ዛ ነው ወሰድኩት እና አምቦ ዩኒቨርሲቲ ገባሁት። አምቦ ዩኒቨርስቲ ፈቅጄ ነው ገባሁት። ቢዝነስና ኢኮኖሚክስ ኢኮኖሚክስ ትምህርት ክፍል የገባሁት ፈቅጄ ነው። አምቦ ዩኒቨርሲቲ ውስጥ በኢኮኖሚክስ ይሄ እድል ለማግኘት ያበቃኝ ዋናው ቆጠኝነቴ ነው። በጣም ያበኩ ነበርኩ። ትልቅ ራሄ አለኝ። ራሄን ለማሳካት ሁሌም እያጠናው ነበርኩት። በትምህርትና ትምህርት ብቻ ነው ራሄን መድረስ የሚችለው ብዬ ነው የሚያምነው እና በደንብ እያጠናውት ነበርኩት ሁሌ የሚያጠናው ከአንድ 12 ሰዓት እስከ 3 ሰዓት ነው ቀን ደግሞ አንድ አንድ ሁለት ሰዓት ካገኘት ሰዓት አነባለው ግን ሁሌ ኮንቲነስ ላይ የሚያነበው 12 ሰዓት እስከ 3 ሰዓት ነው ሰዓት ነው የሚያነበው በጣም ጥሩ እስቲ ስለ ወደፊት ራእይ ንገረኝ ተስፋ ምንድን ነው ያለ ስጋት ምን ይመስላል ያለውኝ ተስፋ ለአሁን ገና ለመማማር እድል አገኛለሁ ብዬ አገኝቻለሁ ብዬ ነው የማምነው። አምቦ ዩኒቨርሲቲ ውስጥ ስለቀረሁት እዚህ አሁንም የማስተርስ እና የፒኤችዲ ለመማር እድል ትልቅ ተፈጥቶኛል። ይሄ ነው ያለብኝ ተስፋ ነው። እና ስጋቴ ደግሞ የኢትዮጵያ ያለውን ኮንዲሽን የማህበረሰብም፣ የኢኮኖሚም፣ የፖለቲካም ችግር በቃ ሀገራችን ወደ ፊት ለመሄድ ያስቸግራል ብዬ ትንሽ ስጋት አለብኝ። ግን በራሄ እኔ ኢኮኖሚስት ነኝ። ኢኮኖሚክስ ላይ የኑሮ ውድነትን ተያይዞ እኔ የሚያመለክተኝን ችግሮችን ይፈታሉ ብዬ ነው ነው የስራ ስጋት ስላለባቸው ወጣቶች ስለ ስለሌሎችን ማስተላለፍ የምትፈልገው ለ

ስራ ማግኘቱ ያለ ማግኘቱ ችግር ነው ብዬ አመነ። እኔ ሁሉ ለምሳሌ አምቦ ዩኒቨርሲቲ ባይቀራም ኖሮ እኔ እልሜው ዩኒቨርሲቲ ውስጥ ፕሮፌሽን ፕሮፌሽናል ሆኜ ከዚህ ለመውጣት ነው እንጂ ስራ አገኛለሁ አላገኛለሁ ብዬ ስጋት አልነበረብኝም። ዱሮ ማለት ነው። አሁን እዲላ ያገኘቱ እንጂ እኔ እንደዚህ አይነት ሰው ስራ ስራ የሚማር ሰው ሌላ ነገር ፎርሙሌት አድርጎ ኢኖቬት አድርጎ ለሀገር ማምጣት አይችልም። እሱ ሁሌ ምንድ ነው የሚያሰው ስራ ታገኛለ። አሁን ለምሳሌ ያልተማርኩበት ፊልድ ውጭ ስራ ማግባት ይችላሉ። ግን ኔ የስራው ፕሮዳክቲቪቲ ጥሩ ባይሆን ይችላል። አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሐሙስ መስከረም ሃያ ሁለት 2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመ በመስተንግዶ ንጉሡ ታምሬ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ነበረ። በዚህ በጀመርነው በአዩ ግርማ የወዘውዘኛን ዜማ እንሰናበታለን። ሰላም ጤና ስጥልኝ።